በርካታ ወጣቶች ተማሪዎች፣ አልሻባብን እየተቀላቀሉ መሆናቸውን የኬንያ መከላከያ ሚኒስቴር አስታውቋል። የኬንያው መከላከያ ሰራዊት ሹም ሳምሶም ሙዋቲዚ እንዳስታወቁት ሶማሊያ ውስጥ የሚገኘውን አልሻባብ የሚቀላቀሉ የኬንያ ተማሪዎች ቁጥር እየጨመረ መጥቷል። ይህ ማለት አሉ፣ የኬንያው መከላከያ ሹም፣ ሁላችንም ወላጆች ከትምህርት ቤቱ አስተዳደር ጋር በቅርብ መስራትና ልጆቻችን ከአማጺው ቡድን ጋር እንዳያብሩ መከላከል እንደሚኖርብን አመላካች ነው። ጀኔራሉ አክለውም ወጣቶች በቀላሉ የሚታለሉ ናቸው። ለዚህ ደግሞ አልሻባብ በርካታ ማህበራዊ ድረገጾች በመጠቀም ለማሳመን ይጥራል ሲሉ ገልጠዋል። ጀኔራሉ ይህን የተናገሩት ትናንት ረቡዕ፣ ናይሮቢ ውስጥ የኬንያ መከላከያ ሰራዊት ቀን በተከበረበት ስነስርዓት ላይ መሆኑም ታውቋል። እለቱ ሶማሊያ ውስጥ ከአልሻባብ ጋር በተካሄዱ ጦርነቶች ሕይወታቸውን የሰውትን ሁሉ ለማስታወስ በመላ አገሪቱ የተከበረ እንደሆነም ታውቋል። የኬንያ ኃይሎች ሶማሊያ የገቡት እንደ አውሮፓ ቆጣጠር በጥቅምት 2011 ሲሆን እስከ ዛሬ ሶማሊያ ያለውን የአፍሪቃ ሕብረት ተልእኮ የተቀላቀሉ የኬንያ መከላከያ ኃይሎች ቁጥር 4000 መድረሱም ታውቋል። የናይጄሪያው አማጺ ቡድን ቦኮ ሐራም ለሶማሊያው አልሻባብ የህብረት ወይም የአንድነት ጥያቄ አቀርቧል። ነውጠኛው ቡድን ቦኮ ሐራም ለሶማሊያው ሽምቅ ተዋጊ አልሻባብ ባቀረበው ጥሪ አልቃይዳን ትቶ ራሱን እስላማዊ መንግሥት ብሎ ከሚጠራው ነውጠኛ ቡድን ጋር እንዲቀላቀል ጠይቋል። አልቃይዳና እስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን በአሁኑ ወቅት በተቃራኒ ጎራ የተሰለፉ መሆናቸው ይታወቃል። ጥሪው በአሁኑ ወቅት አልሻባብ ሶማሊያ ውስጥ መሠረቱን እያጣ በመጣበት ወቅት ሲሆን ከሁለት ሳምንታት አስቀድሞም ተመሳሳይ ጥሪ ኢራቅ፣ ሳይናይ፣ ሶሪያ እና የመን ከሚገኙ አክራሪ ነውጠኞች መተላለፉ ይታወሳል። ሆኖም የሶማሊያ ይዞታውን ያጣው አልሻባብ ኬንያ ውስጥ ወደ 150 የሚሆኑ የጋሪሳ ዩኒቨርሲቲ ተማሪዎችን መግደሉ አይዘነጋም።